ጤና ስጥልኝ እንደማምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ለዛሬ ዕለተሰኞ ነሐሴ 18 2012 ዓም ያዘጋጀንላችሁን የጋቢና ቪ ጥንቅሮች ይዘን ወደ እናንተ መጥተናል። ለምሽቱ ከያዝናቸው ውስጥ ጥቂቶቹን እናስተዋውቃችሁ። ሳሌ አደባባይ በቡድን በአሉ የማክበር ስራዎች እነዚህ ነገሮች አይከናወኑም ዘንድሮ በሰሜኑ የኢትዮጵያ ክፍል በልጃገረዶች በሰፊው የሚከበረው የአሸንዳ በዓልን በተመለከተ የደሴዎች ዘጋቢያችን ካደረሰን ውስጥ የተቀነጨበ ነው፣ በምሽቱ ይደመጣል። በሌላ በኩል የተለያዩ ዓለም አቀፍ ተቋማት በኢትዮጵያ ላይ የሚያወጧቸው መግለጫዎች ምን አይነት ተጽዕኖ አላቸው ስንልም ጠይቀናል። ኢትዮጵያ ውስጥ ያለው ሁኔታ ያለው ውስብስብ የፖለቲካ ችግር ኃይል ተግባር ወይም ቫዮለንስ ተወሳሰበ እንደሆነ ስለማይገልጹ እነኝ መግለጫዎች እነኝ ለፖለቲካ መሳሪያ የመሆን እድላቸው ሰፊ ነው። የሰማችኋቸው በሀምሊን ዩኒቨርሲቲ የኮሚኒኬሽን ጥናት ክፍል ረዳት ፕሮፌሰር የሆኑትን አቶ እንዳልካቸው ጫላን ነው እንግዳችን ናቸው። የስፖርት ዘገባዎችና ሙዚቃም ይኖረናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ ቆያለሁ። አሁን ለአጫጭር ዜናዎች ስመኝሽ የቆየ ትጠብቃችኋለች። አመሰግናለሁ ኤደን። በኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፋርሲ አካባቢ ከኦነግ ሸኔ አባላት ጋር በተደረገ የተኩስ ልውውጥ የሶስት ሰዎች ሕይወት ሲያልፍ አንድ ሰው መቁሰሉ ተገለጸ። ከሞቱት ውስጥ ሁለቱ የኦነግ ሸኔ፣ አንዱ ደግሞ የፖሊስ አባል ናቸው ተብሏል። በተኩስ ልውውጡ ሁለት የሸኔ አባላት እጅ መስጠታቸው ሲገለጽ፣ መንግስት የአካባቢውን ልማትና የሕዝቡን ሰላም ለማደፍረስ የተደረገ ተልእኮ ነው ብሎታል። ዘገባውን ያደረሰን መስፍን አራጌ ነው። ማዳጋስካር ውስጥ ትላንት ፋራፋንጋና ከተባለው እስር ቤት ለማምለጥ የሞከሩ ሀያ እስረኞች በተከፈተባቸው ተኩስ እንደተገደሉ ስምንት ታራሚዎች ደግሞ እንደቆሰሉ ታውቋል። ባለስልጣኖች በገለጹት መሰረት ሰላሳ ሰባት እስረኞች ሲያዙ፣ ሰላሳ አንዱ ግን በፍለጋ ላይ ናቸው። ማዳጋስካር እስር ቤት ውስጥ የገቡ ሰዎች ክስ ሳይመሰረትባቸው ለዓመታት ያክል ሊቆዩ እንደሚችሉና ጥፋተኛ ሆነው ከተገኙት ይልቅ ክስ ያልተመሰረተባቸው እንደሚበዙ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት ካቻምና ባወጣው ዘገባ ጠቁሟል። የደቡባዊ አፍሪካ ቀጠናዊ መሪዎች ሞዛምቢክ በሀገር ሰሜናዊ ክፍል እያካሄደች ያለውን እስላማዊ አመጽ እንድትዋጋ በመርዳት ተግባር አብይ ሚና ሊጫወቱ እንደሚችሉ የፖለቲካ ምሁራን ተናግረዋል። ሳዳክ በሚል አህጽሮት በሚታወቀው የደቡባዊ አፍሪካ ሀገሮች የልማት ማህበረሰብ መሪዎች ባለፈው ሳምንት በቨርቹዋል ወይም በኢንተርኔት አማካኝነት ጉባኤ ባደረጉበት ሞዛምቢክ ውስጥ ስለሚካሄደው ግጭት ማንሳታቸው ታውቋል አስራ ስድስት ሀገሮችን የሚያቅፈው ሳዳክ በደቡባዊ አፍሪካ ሀገሮች የፖለቲካ የኢኮኖሚና የጸጥታ ትብብር እንዲዳብር ይሰራል መሪዎቹ የተሰበሰቡት እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩ አማጽያን ካቦ ዴልጋዶ በተባለው ክፍለ ሀገር የሚገኝ ስትራቴጂካዊ ወደብን ከተቆጣጠሩ በኋላ ነው። ሳዳክ በቅርቡ ባወጣው መግለጫ ሞዛምቢክ አሸባሪነትንና ጥቃቶችን ለመታገል በምታደርገው ጥረት ለመርዳት ቁርጠኛ መሆኑን ገልጿል። ማንኛውንም አይነት የአሸባሪነትና የጥቃት ተግባርንም አውግዟል። ባለፈው ሳምንት በተካሄደው በዚህ ጉባኤ የሞዛምቢክ ፕሬዝዳንት ፊሊፔ ኒዮሲ የልማት ማህበረሰቡን ሊቀመንበርነት ተረክበዋል። ይህም ካቦ ዴልጋዶ አካባቢ የተፈጠረውን ቀውስ የተሻለ ቀጠናዊ ምላሽ እንዲያገኝ እድል ሊከፍት እንደሚችል ባለሙያዎች አስረድተዋል። የደቡብ አፍሪካው ፕሬዝዳንት ገዥውን የአፍሪካ ብሔራዊ ኮንግረስ ፓርቲን ተጠናውቶታል ስላሉት ሰፊ የሙስና ተግባር በሚያስደነግጥ ሁኔታ ገልጸውታል። ሲሪል ራማፎሳ ትላንት ለመላው የፓርቲው አባላት የላኩት ደብዳቤ የሚጀምረው በሀገሪቱ ኮቪድ 19ን ለመከላከል በሚደረገው ጥረት ከሚሰጠው ኮንትራት ጋር በተያያዘ የተፈጠረውን ጭቅጭቅ በመንቀፍ እንደሆነ ተገልጿል። እጅግ በጣም የሚያስቆጣው ይላል ደብዳቤው የግል ዘርፍ ኩባንያዎችና የመንግስት ሰራተኞች የሚገኙባቸው ግለሰቦች እራሳቸውን ለማበልጸቅ ሲሉ ትልቅ የህክምናና የኢኮኖሚ ቀውስ እየፈጠሩ መሆናቸው ነው። ይህም ኮቪድ 19 ባደረሰው ጫና በተጎዱት በሚሊዮኖች የሚቆጠሩ ደቡብ አፍሪካውያን ላይ የተፈጸመ ይቅርታ ሊደረግለት የማይችል ትልቅ ክህደት ነው። እነዚህ ዜጎች በየዕለቱ የረሃብ የተስፋ መቁረጥና የስራ አጥነት ሰለባ እየሆኑ ነው ሲል ደብዳቤው አክሏል። ራማፎሳ የላኩት ደብዳቤ ቀጥሎም ለህዝብ መጓጓዣ፣ ለድሃው ክፍል መሰረተ ልማት ዝርጋታ አስተማማኝና ተመጣጣኝ ክፍያ በሚጠይቅ የመብራት ኃይል ጥቁር ገበሬዎችን ለመርዳት በአጠቃላይ በሀገሪቱ ልማት ላይ መዋል የነበረበት በቢሊዮኖች ራንዶች የሚቆጠር ገንዘብ በጥቂት ወንጀለኞች ኪስ ገብቷል ሲል ይነቅፋል። ሰዎች የአፍሪካ ብሔራዊ ኮንግረስን የስልጣን ጎዳናና ሀብትና ዝና ማግኛ አድርገው ማየት አይኖርባቸውም በማለትም ራማፎሳ አስገንዝበዋል። በመጨረሻም ፕሬዝዳንቱ አባሎቻችንን ወይም መሪዎቻችንን በስነ ምግባርና በንቃተ ህሊና ካላነጽን በስተቀር ሙስናን ማጥፋት አንችልም ሲሉ ተናግረዋል። አድማጮች ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ለዜናዎቹ ስመኝሽ የቆየን አመሰግናለሁ። ጋቢና ቬ መደመጡን ይቀጥላል። አሁን የዕለቱን አብይ ርዕስ እናስተዋውቃችሁ። በሰኔ ወር የድምፃዊ ሀጫሉ ሁንዴስ መገደልን ተከትሎ በርካታ ዓለም አቀፍ ተቋማት በኢትዮጵያ ስላለው የሰብአዊ መብት ጥሰት በተመለከተ የተለያዩ ሪፖርቶችንና መግለጫዎችን አውጥተዋል ከእነዚህ ተቋማት አንዱ ኢትዮጵያ ወርኪንግ ግሩፕ የተሰኘው የኢትዮጵያን ጉዳይ በቅርበት የሚከታተሉ ዲፕሎማቶችና መንግስታዊ ያልሆኑ ድርጅቶች ወኪሎች ስብስብ ያወጣው መግለጫ ይገኝበታል። ባልደረባችን ስመኝሽ የቆየ ይህን መግለጫና በአጠቃላይ ዓለም አቀፍ ተቋማት የሚያወጣቸው መግለጫዎች በኢትዮጵያ ፖለቲካ ላይ ስላላቸው ተጽዕኖች ባለሙያዎችን አነጋግራ ተከታዩን ዘገባ አሰናድታለች። ኢትዮጵያ ወርኪንግ ግሩፕ የተሰኘ በኢትዮጵያ አምባሳደር ሆነው ያገለገሉ ዲፕሎማቶችን የኢትዮጵያን ጉዳይ በቅርበት የሚከታተሉ መንግስታዊ ያልሆኑ ድርጅት ወኪሎችንና የፖለቲካ ምሁራንን ያቀፈ ስብስብ ባለፈው ሳምንት ባወጣው መግለጫ የኢትዮጵያ መንግስት እያካሄዳቸው ነው ያሉትን የጅምላ እስሮችና የግለሰብ መብቶችን ጨቋኝ ድርጊቶች በሀገሪቱ ተጀምረው የነበሩትን የስርዓት መሻሻሎች አደጋ ውስጥ ሏቸዋል ብሏል። አንዳንድ ተቃዋሚዎችና በውጭ አገር የሚገኙ ኢትዮጵያውያን የሚያራምዷቸው ጽንፍ የያዙ ትርክቶችና ብሔርንና ሃይማኖትን መሰረት ያደረጉ ጥቃቶች እንዳሳሰቧቸውም የፖለቲካ ልሂቃኑ በመግለጫቸው አስፍረዋል። የኢትዮጵያ ወርኪንግ ግሩፕ የጋራ ሊቀመንበር ጁድ ዲቨርሞንት ከአሜሪካ ድምጽ ጋር ባደረጉት ቆይታ በሀገሪቱ ጥቃት አድራሽ አካላትን ለይቶ ማውጣት የመንግስት ጸጥታ አካላት ኃላፊነት ቢሆንም የህግ ስርዓትን ያልተከተለ የጅምላ እስር ግን ተመጣጣኝና ወገንተኛ ያልሆነ እርምጃ ተደርጎ ሊታይ አይችልም ይላሉ። ይህንን ችግርን ለመፍታት የተሻለ አካሄድ መኖር አለበት። የተቃዋሚ አመራሮች ህዝብን የሚለያዩ አስተሳሰቦችን የሚያራምዱ ከሆነ ወይንም የመንግስትን ህግ የሚጥሱ ከሆነ የሀገሪቱን ህግ በሚፈልጉት መንገድ ሳይጠመዘዙ መክሰስ ይቻላል። ሂደቱም ለህዝብ ግልጽ መሆን አለበት። በታሪክ እንዳየነው የኢትዮጵያ መንግስት በዋናነት የሚጎለው ነገር የሀሳብ ልዩነትን ማክበር እንደሚችል ለህዝብ ማረጋገጥ አለመቻል ጉዳይ ቨርሞንት አያይዘው በኢትዮጵያ እየታዩ ያሉት ግጭቶችና የፖለቲካ አለመረጋጋት በሀገሪቱ ተጀምረው የነበሩና ቃል የተገቡ ለውጦችን እያደናቀፉ ነው ሲሉም ስጋታቸውን ይገልጻሉ። የአብይ አህመድ መንግስት ዲሞክራሲ ለማምጣት ገበያውን ክፍት ለማድረግና ከጎረቤት ሀገሮች ጋር የጀምራቸውን የሰላም ስምምነቶች የማስቀጠል እድሎች እያመለጡ ነው ብለን እንሰጋለን። ይህን ለማስተካከል ግን አሁንም እድል አለን። ሊወስዷቸው የሚገቧቸውን እርምጃዎች በመግለጫችን ላይ ያካታል። በኢትዮጵያ ከሰሞኑ የሚታየውን የፖለቲካ አለመረጋጋት ተከትሎ ሂዩማን ራይትስ ዋችና አምነስቲ ኢንተርናሽናልን ጨምሮ የተለያዩ ዓለም አቀፍ ተቋማት የኢትዮጵያ የሰብአዊ መብት ይዞታን የሚገመግሙና መንግስትን የሚተቹ መግለጫዎችን ቢያወጡም የኢትዮጵያ ወርኪንግ ግሩፕ ያወጣው መግለጫ ግን የኢትዮጵያን ውስብስብ የፖለቲካ ሁኔታን በተሻለው ከግምት ውስጥ ያስገባ ነው ያሉት በአሜሪካን ሀገር ሀምሊን ዩኒቨርሲቲ የኮሚኒኬሽን ጥናት ረዳት ፕሮፌሰር የሆኑት አቶ እንዳልካቸው ጫላ ናቸው። ከሌሎች መግለጫዎች የሚለዩት የኢትዮጵያን ውስብስብ የፖለቲካ ሁኔታ አሁን ያለበት ቅርቃር ምን ሊመስል እንደሚችል፣ እዚህ ቅርቃር ውስጥ እንዴት እንደተገባ ከግምት ውስጥ ያስገባ መግለጫ ነው ብዬ ነው ማስበው። ከሌሎቹ መግለጫ በሚለየው በዛ ነው። አሁን ዲህ ባለው ውስብስብ የሆነ የሀይል ተግባር ወይም ቫዮለንስ ተሳታፊው መንግስት ብቻ እንዳደለ መንግስታዊ ያልሆኑ ሌሎች አካላት በዚህ ቫዮለንስ ውስጥ በሰፊው ተሳፍፈው እንደነበረ መረጃዎች አሉ፣ መግለጫዎች አሉ። ያንን ከግምት ውስጥ ያስገባ ነው ና በዚህ የተሻለ መግለጫ ነው ብዬ እወስዳለሁ። ያንን መግለጫ ከመረጃ ምንጭነት ባሻገር ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን መግለጫዎችና ሪፖርቶች ብዙ ሀገራት ለፖሊሲ ግብአትነት ና ለጋሽ ሀገራት ከሀገሮች ጋር ሊኖራቸው የሚገባውን ግንኙነት ለመፈተሽ ይጠቀሙባቸዋል። ከዚህ ረገድ ዓለም አቀፍ ተቋማቱ አንዳንዴ የፖለቲካ ድምጾች መጠቀሚያ ይሆናሉ የሚሉት አቶ እንዳልካቸው ድርጅቶቹ የመረጃ ምንጮቻቸውንና መረጃ የሚያሰባስቡበትን መንገድ ጥንቃቄ ይጎድለዋል ሲሉም ተችተዋል። እነህ መግለጫዎች የፖለቲካ ሀይሎች በተለይ ደግሞ ኢትዮጵያ ውስጥ የፖለቲካ ፍላጎት ያላቸው ሀይሎች መጠቀሚያ መሳሪያ ይሆናሉ በብዛት ምክንያቱም እነኚህ መግለጫዎች ሲወጡ መንግስትን የሚወቅሱ ስለሆኑ ለነ የፖለቲካ ሀይሎች መጠቀሚያ ይሆናሉ ኢንተርናሽናል ኮሚኒቲው እነኚህን መግለጫዎች ስለሚከታተል ኢትዮጵያ ውስጥ ያለው ሁኔታ ያለው ውስብስብ የፖለቲካ ችግር ሀይል ተግባር ወይም ቫዮለንስ በጣም የተወሳሰበ እንደሆነ ስለማይገልጹ እነኚህ መግለጫዎች እነኚህ ለፖለቲካ መሳሪያ የመሆን እድላቸው ሰፊ ነው። ትክክል አይደሉም፣ አይደለም እያልኩ ያሉት ግን፣ አውዱን ያላገናዘበ ውስብስብ ሁኔታዎችን ያላካተተ መግለጫ ስለሚወጣ የፖለቲካ ሀይሎች ለራሳቸው በሚመች መልኩ ቆርጠው እየቀቀሉ በአንዳንድ መስመሮች ከውስጡ እያወጡ የዜና ስርጭት ውስጥ ስለሚያስገቡ እነህ መግለጫዎች ፖለቲካ መጠቀሚያ የመሆን እድላቸው ሰፊ ነው። አምነስቲ ኢንተርናሽናል በትዊተር ገጹ አውጥቶት የነበረውን የኢትዮጵያ መንግስትን የሰብአዊ መብት አያያዝ የሚተች ምስል ሚዛናዊነት ይጎድለዋል ተብሎ በቀረበበት ወቀሳ ነሐሴ አስራ አንድ ሁለት ሺ አስራ ሁለት አመተ ምህረት ይቅርታ ጠይቆ አወርዶታል። አቶ እንዳልካቸው ይህንን ድርጊት የተለያዩ አካላት ለፖለቲካ ፍጆታቸው አውለውታል ሲሉም እንደ ምሳሌ ይጠቅሱታል። ከዛ በኋላ የሆነው ነገር ምንድን ነው? መንግስትም ያንን እንደ ድል ቆጥሮ ለራሳቸው በሚመች መልኩ ፕሮፖጋንዳቸውን ለመስራት ሞክረዋል። ያስነሱትም ሰዎች በዛው መልክ በሚመቻቸው መልኩ ያንን ስፒን ለማድረግ ሞክረዋል እና የራሳቸውንም ክሬዲቢሊቲ ችግር ውስጥ ስለሚከቱ ትክክለኛና በተለይ ደግሞ ፋክትን ከግምት ውስጥ ያስገባ መግለጫ ነው ማውጣት ያለባቸው። በአሁኑ ሰዓት ፋክት በሚፈልጉት መንገድ ሰዎች እየተነተኑት ችግር ውስጥ እየገቡ ስለሆነ እነኝን ነገሮች ከግምት ውስጥ ያስገባ መግለጫ ነው መውጣት ያለባቸው ብዬ ነው ማስበው። የዓለም አቀፍ ተቋማት በኢትዮጵያ ውስጥ ገንቢ ውይይቶች እንዲደረጉ ትልቅ ሚና ሊጫወቱ ይገባል የሚሉት ዲቨርሞንት በበኩላቸው ከዛ ጎን ለጎን በውጭ የሚገኙ ኢትዮጵያውያንም ህዝብን ከሚከፋፍሉ ድርጊቶች መቆጠብ እንዳለባቸው ይጠቁማሉ። በውጭ የሚኖረው የኢትዮጵያ ማህበረሰብ ህብረተሰብን ከሚከፋፍሉ ድርጊቶች መቆጠብ ይኖርበታል። ከዚያ ይልቅ ከመንግስትና ከሚመለከታቸው አካላት ጋር በመነጋገር ለተጀመረው የለውጥ ሂደት ድጋፍ ማድረግ ይኖርበታል ይላሉ። ኢትዮጵያ ውስጥ አሁን ላለው ወቅታዊ ችግር ተሳታፊው መንግስት ብቻ እንዳልሆነ እና መንግስታዊ ያልሆኑ አካላትም ትኩረት ውስጥ ሊገቡ እንደሚገባ የሚያሳስቡት አቶ እንዳልካቸው በዓለም አቀፍ ተቋማት የሚወጡ መግለጫዎች ወቀሳዎችና ምክሮች በተገቢው መረጃ የተደገፉ የሀገሪቱን ውስብስብ የፖለቲካ ኢኮኖሚና ታሪክ ከግምት ውስጥ ያስገቡ እንዲሆኑ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ሽመኞሽ የቆየን ለዘገባው አመሰግናለሁ። ከጋቢና ቪ ጋር ናችሁ ያላችሁት። ዘንድሮ በተከሰተው የኮቪድ-19 ወረርሽኝ ምክንያት አመታዊው የሻደይ የአሸንድዬና የሶለል በዓላትም በዋግ ሕምራ ብሔረሰብ አስተዳደርና የሰሜን ወሎ ዘኖች በህዝባዊ በዓልነት ሳይከበሩ ቀርቷል። መስፍን አድራጌ ዝርዝር ጉዳዩን ይነግረናል። ዓለም አቀፉ የኮቪድ ወረርሽኝ ያላንኳኮብ የህይወት ጠርዝ ያላወቀ እንቅስቃሴ ዘርፍ የለም። የሙዚቃው ዓለም ገናናዎች ቴለር ስዊፍት፣ ፖል መካርቲንን፣ ኬንድሪክ ላማርከ፣ ዲያና ሮስ ና ዱዋ ሊፓ ጋር ይጣመሩበታል ተብሎ ሲጠበቅ የነበረው የዩናይትድ ኪንግ ደሞ ግላስተንቤሪ ፌስቲቫል በኮሮና ተሰርዟል። ቀደም ሲልም በአሜሪካ ሁለት ግዙፍ ፌስቲቫሎች እንዳይካሄዱ መደረጉን ቢቢሲ አስነብቧል። የዓለም አቀፍ ተጽዕኖ ኢትዮጵያም ላይ ተሻግሯል። ህብረ ውበታዊ ትዕይንት የሚስተዋልባቸው ተወዳጆቹ የሻደያሸንድዬና የሶለል በዓላት ዘንድሮ በአማራ ክልል ክልል ዋግ ምራና ሰሜን ወሎ ዞኖች በቀድሞ ለዛና ድምቀታቸው አይካሄዱም። የዋግምራ ብሔረሰብ አስተዳደር ዞን ባህል ቱሪዝም መምሪያ ኃላፊ አብዱራህማን መኮንን ለአሜሪካ ድምጽ ሬዲዮ እንዳስረዱት ሻደይ ከዓመታዊ ክብረ በዓልነት የተሻገረ የዋግምራን ህዝብ ስነ ልቦና የሚያንጸባርቅ ነው። ሻደይ በኛ አካባቢ የማህበራዊም ፖለቲካዊ ፋይዳው በጣም ትልቅ የጎላ ነው። አንደኛ የሴቶች ነፃነት የሚገለጽበት ነው አጋጣሚ በራሱ ፣ ሁለተኛ በሻደይ የአማካይነት ቤተሰብ ከቤተሰብ ዘመድ ከመገ መርጃ ከዛም ባሻገር አንድነትን፣ መተባበርን መተጋገዝን ጭምር የሚያሳይ ባህል ነው። ከኢኮኖሚ ማር የራስን ዕድል በራስ ከመወሰንና የራስ ባህል ቋንቋ ከማንጸባረጋ ተያይዞ ፋይዳ የነበረ ባህል ነው። ይህንንም እንግዲህ ለአስርት አመታት በላይ ፍራውስ ይሰራ ነበር። ይሁን እንጂ ኮረዶች በሀገር ባህል አልባሳት ደምቀው ስሜት የሚነጥ ዜማቸውን ልብ የሚነዝር ውዝዋዜያቸውን ተቃቅፈው ማሳየት አይችሉም። ዘንድሮ ዘንድሮ አጠቃላይ አለም አቀፍ ደረጃ በገጠመን የኮቪድ ያደረሽ ምክንያት እንግዲህ በዓሉን አሁን እኛ እየተዘጋጀ ነው ያለ ነው፣ ለኮቪድ መስፋፋት ምክንያቶች የሚሆኑትን ጉዳዮች የማስቀረት እንጂ አጠቃላይ በዓሉን የማስቀረት ጉዳይ አይደለም። ስለዚህ ይህንን የበሽታ መስፋፋት ምቹ የሚሆኑ ለምሳሌ አደባባይ ትዕይንቶች፣ በቡድን በዓሉን የማክበር ስራዎች፣ እነዚህ ነገሮች አይከናወኑም ዘንድሮ። በአንጻሩ ሻደይን በክብር ያስረከቡንን የእድሜ ባለጸጎችንና አቅመ ደካሞችን በመንከባከብ በጎ ተግባራትን በመከወል ሌላውን ኢትዮጵያዊ ሴቶቻችንን እናጠብቃለን ባይ ናቸው። ዘንድሮ መሪ ቃላችንን ምንድን ነው? ሻዴ ባህላችን በበጎ አድራጎት ስራችን በሚል ነው። ችግኝ በመኮትኮት ደን በመለገስ አቅመ ደካማዎችና አረጋውያንም በማገዝና በመደገፍ ይካሄዳል ማለት ነው። በዓሉ በኮቪድ ምክንያት አለመከበሩ የሚያስከትለው ተጽዕኖ ይኖር ይሆን? አዎ ይኖራል። ምንድን ነው? ከኢኮኖሚ ፋይዳውን ጨምሮ እንግዲህ በዚህ ሰዓት ዋግ በጣም ስትወጣ ከተማ በተለየ ረተመዲና ላ ከፍተኛ የሆነ የንግድ እንቅስቃሴ የሚካሄድ የሚደረግበት በመቶ ሺዎች የሚታደሙበት የሻደይ በዓል በተለይ ለአካባቢ የኢኮኖሚ መነቃቃት አይነተኛ አስተዋጽኦ ሲያበረክት ቆይቷል። በኮቪድ 19 ወረርሽኝ ምክንያት በዓሉ አለመከበሩ የልጃገረዶች አልባሳትና ጌጣጌጦችን ከሚያቀርቡት ጀምሮ በምግብና ሆቴል አገልግሎት የተሰማሩ ነጋዴዎች ላይ ኪሳራ ያስከትላል። በብሔረሰብ አስተዳደር ዞኑ የሰቆጣ ከተማ ንግድና ዘርፍ ማህበራት ፕሬዚዳንት አማረ መሰለ ባዛር ይዘጋጅ ነበር። በዚህ በባዛሩ በአስርና በአስራ አምስት ቀን ውስጥ የሚገኙ ገቢዎች ለአካባቢው ነጋዴ ከፍተኛ ጥቅም የሚያደርሱ ነገር እና የነበረው አሁን ግን ይሄ በመቆረጡ ምክንያት ያው በዚህ በኮቪድ አስራ ዘጠኝ ምክንያት ተንስኖ አሳድሯል። በተለይ ከሌላ አካባቢ የሚመጡ እቃዎችን ያቀርባል። ብዙም ተጠቃሚው ደግሞ የአካባቢው

አድርጓ የለ ለቱሪዝሙ መነቃቃት፣ ለኢኮኖሚው መሻሻል አይነተኛ አስተዋጽኦ የነበራቸው እነዚህ ህዝባዊ በዓላት ዘንድሮ ታስበው ይውላሉ ነው ያሉት በተለያዩ ዝግጅቶች ያው ቱሪዝም ላይ ከፍተኛ ተጽዕኖ ነው ያደረሰው። ሰዎች ደግሞ ከቦታ ቦታ ሲንቀሳቀሱና ሲጎበኙ የሚገዟቸው የሚጠቀሟቸው ነገሮች አሉ። ተንቀሳቃሽ አካል ስለሌለ ሆቴሎች፣ አገልግሎቶች፣ ተቋማት የአሁን አገልግሎት መስጠት ያቆሙበትና ና የተዘጉበት ሁኔታ ነው ያለው። እንደኛ ዞና ወደ አስራ አምስት ወረዳዎች አሉ። አስራ ሶስቱ ላይ ይጣሱ ሲከበር የነበረበት ሁኔታ ነው ያለው። በአሁኑ አመት ያደረግነው ምንድን ነው ይህ በዓል በሳላ ውይይት፣ በደንብ ገሳ፣ በችግኝ ተከላ፣ በኩትኳቶ በፎቶ ኤግዚቢሽን፣ በባህላዊ ምግቦ ሰዎች እንድስበር አቅደን እየተንቀሳቀስ ያለንበት ሁኔታ ነው ያለን። ክብረ በዓላቱ እንደ አካባቢው ተጨባጭ ሁኔታ እስከ ሳምንት የሚዘልቅ ቆይታ ቢኖራቸውም በተለይ ከነሐሴ አስራ ስድስት እስከ አስራ ስምንት ያሉት ጊዜያት ብዙዎቹ የማይረሳት ውስታ የሚያትሙባቸው ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ። ተደሴ መስፍን አድራጌን ለዘገባዎቹ እናመሰግናለን። አድማጮቻችን፣ በኮቪድ-19 ምክንያት የአሜሪካ ድምፅ ዘጋቢዎችና አዘጋጆች በሙሉ ይህን ፕሮግራም የምናቀርብላችሁ ከየመኖሪያ ቤታችን ሆነን ነው። አሁን ደግሞ በሳምንት ውስጥ ከተሰሙት አበይት የስፖርት ዜናዎች መካከል የተወሰኑትን ሀብታሙ ስዩም ያሰማናል። አመሰግናለሁ ኤደን። ዓለም አቀፉ የእግር ኳስ ፌዴሬሽን ለኢትዮጵያን እግር ኳስ ዳኞች ያዘጋጀውን ስልጠና ከትናንት ጀምሮ መስጠት መጀመሩ ታውቋል። የኢትዮጵያ እግር ኳስ ፌዴሬሽን በድረ ገጹ ላይ እንዳስታውቀው ስልጠናው ለአራት ቀናት ያክል የሚቆይ ሲሆን 27 የእግር ኳስ ዳኞች እንደሚወስዱትም ተነግረዋል። ስልጠናው በተሻሻለው የዳኝነት ሕግና በዳኞች ሚና ላይ የሚያተኩር እንደሆነ ዙም በተሰኘው አውታር በኩልም የሚሰጥ እንደሆነ ፌዴሬሽኑ በገጹ በኩል አስታውቋል። የዓለም አትሌቲክስ ኃላፊ ሴባስቲያን ኮ ባለፈው ዓመት ሕግ ከማውጣታቸው በፊት አንዳንድ ወጣት አትሌቶች ከሀገራቸው ይልቅ ለሌሎች ሀገሮች ለመሮጥ የሚያልፉበት ሂደት ከሕገ ወጥ የሰዎች ዝውውር ያልተለየ እንደነበረ ገልጸዋል። አዲሱ ሕግ ከ ሀያ ዓመት በታች የሆኑ አትሌቶች ለሌሎች ሀገሮች መሮጥ እንዳይችሉ የከለከለ ሲሆን ሌሎች አትሌቶች ማሊያ ቀይረው ለሌሎች ሀገራት ከመሰለፋቸው በፊት ለሶስት ዓመታት ያክል ከሚሮጡለት አዲስ ሀገር ጋር ያላቸውን ቁርኝት ማሳየት ይኖርባቸዋል። ለመናገር ለእኔ ቀላል አይደለም። ሆኖም ሁኔታውን ከሕገ ወጥ የሰው ዝውውር ለይቶ ለማየት አስቸጋሪ ሆኖ አግኝቸዋለሁ ብለዋል ኮ ሲድኒ ቴሌግራፍ ለተሰኘው አውታር በአትሌቲክስ ፌዴሬሽኖች መካከል ከጀርባ የሚደረጉ ስምምነቶችንም አንስተው ተችተዋል። ኬንያን ከመሰሉ በርካታ አትሌቶች ያሉባት ሀገር ወይንም ብራዚልን ከመሰሉ የእግር ኳስ ጥበብን የተካኑ ወጣቶች አፍላቂ ምድር ለሌሎች ሀብታም ሀገሮች ለመሮጥ ወይንም ለመጫወት የሚደረገው ሽግግር በስፖርቱ ዓለም እየጨመረ ያለ ሁነት ነው። ላብነት በ2016 ዓ ም በአውሮፓውያኑ የአትሌቲክስ ቻምፒዮንሺፕ ለመወዳደር የመጣው የቱርክ ቡድን ሰባት ኬንያውያን አትሌቶችን፣ ሁለት ጃማይካውያንን፣ ከኢትዮጵያ፣ ከኩባ፣ ከዩክሬን፣ ከደቡብ አፍሪካ እና አዘርባጃን የመጡ ደግሞ አንዳንድ አትሌቶችን አካቶ ነበር። ዘገባው የሮይተርስ ነው። አንድ የኒው ጀርሲ ቤተ ሙከራ የኮቪድ-19 ቫይረስ ተገኝቶባቸዋል ብሎ ይፋ ያደረጋቸው 77 የምርመራ ናሙናዎች በሙሉ የተሳሳቱና ከቫይረሱ ነፃ መሆናቸውን የተለያዩ የዜና ተቋማት እየዘገቡ ነው። በቀደመው ምርመራ ምክንያት 11 የአሜሪካን እግር ኳስ ቡድኖች ተጽዕኖ አርፎባቸዋል። ሚነሶታ ቫይኪንግስ፣ ቺካጎ ቤርስ እና ኒውዮርክ ጄትስ የተሰኙ ቡድኖች ቢያንስ አስር ተጫዋቾቻቸው ቫይረሱ እንደተገኘባቸው በስህተት ተገልጾላቸው ነበረ። በዚህ ምክንያት ከጨዋታ ገለል ብለው እንዲቆዩ የተደረጉ ተጫዋቾች ዳግም ወደ ጨዋታ እንዲመለሱ ጥሪ ቀርቦላቸዋል። I shall be done to share time. to go there. What's አድማጮቻችን የዛሬ የጋቢና ቪኦኤ ዝግጅታችንን እዚህ ላይ ያጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ቪኦኤ አማሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን በመጠቀም ጻፉልን። ትዝታ በላቸው በፕሮግራም አርትዖት ኤልያስ አስማረ በቅንብሩ ስመኝሽ የቆየ በዜናዎቹ እንዲሁም እኔ ኤደን ገረመው ፕሮግራሙን በመምራት ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እያመሰገንን በዚሁን እንሰናበታለን። ደና ደሩ። badel ken zante burgizay a futuro naeza cumulato gozen a tuva nighto